ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ ግዛቸው አመራ፣ የኢትዮጵያ ነፃነት ፓርቲ ሊቀመንበር፣ ፓርቲያችሁ የኢትዮጵያ ነፃነት በሚል የሰየማችሁት ለምንድን ነው? ኢትዮጵያ የምትሻው ነፃነት ምን አይነት ነው? አመሰግናለሁ። ፓርቲያችን የኢትዮጵያ ነጻነት ፓርቲ ስሙን የኢትዮጵያ ነጻነት ፓርቲ ብሎ የሰየመው የራሱ ምክንያት አለው። ኢትዮጵያ የምትሻው ብዙ ነጻነት አለ። ይባስ ስም ብሎ ኢትዮጵያ አንዳንዴ ከያልተገባትን ሁሉ ስም ተሰጥቷታል። ያልተገባን ስም ተሰጥቷናል ማለት ነው። ወደ ጥያቄ ሁሉ ስለገባ የኢትዮጵያ ነጻነት ፓርቲ ብለለዋል። አንደኛ ኢትዮጵያ በብዙ በቀኝ ግዛት ውስጥ ካልተያዙ ሀገሮች አንዷ ነች ተብሎ የሚዘመርላት ሀገር በቀኝ ግዛት ስር ውስጥ ያልወደቀች ሀገር ኢትዮጵያ ነች። ምናልባት አንድ ወይም ሁለት ሀገሮች ቢኖረው ነው ሌላ እና ነገር ግን ኢትዮጵያ ብዙ በሀገር ውስጥ ራሷን በራሷ ቀኝ ግዛት ውስጥ የወደቀች ሀገር ማለት ደግሞ ኢትዮጵያ ነች። በብዙ መንገድ ቀኝ ግዛት ውስጥ መውጣት አለብን። ነፃነታችን ማወጅ አለብን። ለምሳሌ የመኖር ነፃነታችንን ተገፈናል። ኢትዮጵያ የመኖር ነጻነቷን ኢትዮጵያ ሕዝቦች በፈለጉት ቦታ የመኖር ነፃነታቸው ተገፏል። የፈለጉትን የመናገር ነጻነታቸው ተገፏል። የፈለጉትን ባህል የማራመድ ነፃነታቸው ተገፎ ነው ያለው። ስለዚህ ኢትዮጵያን ነጻ የምናወጣው ከራሷ ዜጎች ነጻ እናወጣለን። የመጀመሪያው ከረሃብ ነጻ አልወጣችም። በድህነት ቀንበር ውስጥ ያለች ሀገር ነች። ሰዋዊ ማንነት በመኖር ዋስትና ውስጥ መኖር ማለት ዋስትናዋን ያላረጋገጡ ህዝቦች ያሉባት ሀገር ስለሆነች ነጻ እናወጣለን። በእምነት፣ በብሄር፣ በቋንቋ በሁሉም ነገሮቿ ውስጥ በቀይዛ ውስጥ ያለች ሀገር ስለሆነች ኢትዮጵያን ነጻ እናወጣለን ብለን ነው ፖሊሲያችንን ቀርጸን እየተንቀሳቀሰን ያለ ነው። እና ስሙን የሚያወጣ ነው። ከዚህ አንጻር ነው የኢትዮጵያ ነጻነት ፓርቲ ያል ነው ማለት ነው። እኔ ወጣት ፖለቲከኛ ነኝ። በጣም ብዙ ተስፋ አለኝ ለኢትዮጵያ ብቻ ሳይሆን ብዙ ሰፍሳለ ገና ወጣትም ስለሆንኩኝ ነጋዴም ነኝ። ነፃነት ያልታወጀልኝም ለኔ ለእኔ ነፃነት ስላልታወጀ የሁሉም ኢትዮጵያዊ ነፃነት እንዳልታወጀ ስለተረዳው የኢትዮጵያ ነፃነት ፓርቲን እየመራው እገኛለሁ ማለት ነው። በዘንድሮ የሁለት ሺ አስራ ሶስት ሀገር አቀፍ ምርጫ ምን ያህል ተወዳዳሪ እጩዎች አሏችሁ? በየትኞቹ የምርጫ አካባቢዎች ነው የምትፎካከሩት? አስራ ዘጠኝ እጩዎች ናቸው ያቀረብ ነው አስራ ዘጠኝ እጩዎች ያቀረብንበት ምክንያት ኢትዮጵያ ነጻነት ፓርቲ ሀገር አቀፍ ፓርቲ ነው። የሰው ቁጥር የለበት ማስተር ሺ ሰው አቅርቦ ሲባሉ አስራ አንድ ሺህ ዘጠኝ መቶ ዘጠና ምናምን ሰው አቅርቦ ነው በሁለት ሳምንት ውስጥ የተመዘገበ ብዙ ብዙ ያለው እንትን ሀገር አቀፍ ህዝብ ነበር የገባው። ነገር ግን ካለው ሰላም አንጻር ነጻ ካለመውጣታችን የተነሳ በሁሉም ክልሎች መወዳደር ስላልቻልም። አሁን ያቀረብነው አስራ ዘጠኝ ሰው ብቻ ነው። ከሰላሙ መደፍረስ አንጻር የት አካባቢ ነው ለሚለው፣ አማራ ክልል ብቻ ነው ያቀረብነው ማለት ነው ምንም ወዳደሩ አማራ ክልል ብቻ፣ አዲስ አበባ አንድ ሰው አለን፣ አንድ ጨው አቅርበናል። ምርጫ ዘመቻው ተጀምረዋል። እናንተም በዚሁ እንቅስቃሴ ላይ ትገኛላችሁና ወደ መራጩ ሕዝብ ሄዳችሁ ድምፁን ለእናንተ እንዲሰጥ በምትጠይቁበት ወቅት ከሌሎች ፓርቲዎች ይልቅ ለኢትዮጵያ ነጻነት ፓርቲ ድምፁን እንዲሰጥ የምትሹት እናንተ ከሌሎቹ ተፎካካሪ ፓርቲዎች በምን መልኩ የተሻለ አጀንዳ ህይወቱን የሚለውጥለት ትልሞች ይዘን ቀርበናል በሚል ነው? ምክር ቤት ብትገቡ ለህዝቡ ምን ለማድረግ ነው? በቀዳሚ ተካዋኝ ጉዳዮች ያደርጋችሁ ይዛችሁት ያላችሁት ከሌሎቹ ለየትም ያደርገናል ብለን የምናስበው አሁንም እየሰራ ነው ያለነው ስራ። ምናልባት በዚህ ሁለት ሶስት ቀን ውስጥ የኢትዮጵያ ነጻነት ፓርቲ የሰጠውን መግለጫ ተከታትላችሁት መጠምታችሁት ከሆነ ስለ አባይ ጉዳይ በግብጽና በሱዳን ሁኔታ መግለጫ ሰጥተዋል። ፓርቲው እስካሁን ተፎካካሪ ፓርቲዎች እንደዚህ አይነት ነገር አቅርበው አያውቁም እና የሰጠን ፊድባክ በጣም ይገና እኛ ከሌሎች የምንለይበት እየሰራ ነው ያለ ነው። አሁን ላይ በወንበሩ አይደለም ለስራው ነው ፓርቲውን። እኛ የምንፈልገው ለስልጣን ነው። ስልጣናችንን ተጠቅመን አሁን ኢትዮጵያ ብትሆንልን የምንሻውን ነገር ኢትዮጵያ እንድትሆን የምንፈልገውን ነገር ስልጣኑ ስለሌለን ማድረግ ያልቻልናቸው ነገሮች እየፈለግን አሉ። ለምሳሌ መጀመሪያ ላይ እንዳነሳሁት የሰዎች ሁሉ የመኖር መብት መረጋገጥ አለበት። የሰው ልጆች የመኖር ዋስትናቸውን ብዙ ቦታ ተናግሬዋለሁ። ምን ታደርጋለህ ለኢትዮጵያ ሲሉኝ፣ ቪዛ እሰጣችኋለሁ፣ ቪዛ የመኖሪያ ፈቃድ እሰጣችኋለሁ፣ በየትኛውም ቦታ መኖር እንድትችሉ፣ በየትኛውም ቦታ መስራት ሀገራችሁ መኖር መውለድ እንድትችሉ ልጆቻችሁን በሰላም እንድታሳድጉና እንደ በሰላም ውላችሁ እንድታድሩ የሚያደርግ የመኖሪያ ፈቃድ ዋስትና ፈጣችኋለሁ። የኢትዮጵያዊነት ዋስትና ኢትዮጵያውያን በራሳቸው ሀገር የተፈናቀሉ እየተሳደዱ ባሉባት ሀገር ላይ የኢትዮጵያ ነፃነት ፓርቲ ትኩረት አድርጎ የሚሰራው አንደኛው የሰው ልጆች ሁሉ በሰላም ወጥተው መግባት እንዲችሉ ማረጋገጥ ነው። አሁንም እየሰራን ነው። ሌላው የኢትዮጵያ ሉዓላዊነት ያስከብራል፣ እናስከብራለን። የኢትዮጵያ ሉዓላዊነት ሉዓላዊት ሀገር ነች። ማንም እንደ የጎረቤት ሀገር ማንም እንደ ደረሰ ደንበሯ ላይ ገብቶ የሚጨፍርበት ደንበሯ ላይ ገብቶ ምሽግ የሚቆፍርባት ሀገር እንዳትሆን ኢትዮጵያን እናስከብራለን። ሌላው የኢኮኖሚ ዋስትናን ማረጋገጥ እንችላለን። ነፃ ገበያን እንፈጥራለን። ይህ ማለት የነፃ ገበያን እንፈጥራለን ማለት ብዙ ህዝባችን በግብርና የምንተዳደር ሰዎች ነን። ከገበሬ ከግብርና ተወልደ ከገበሬ ልጆች ማህበረሰብ ተወልደን የመጣን እናውቀዋለን። አስተራረሳችንን በአህያ፣ በፈረስ በበሬ እስቲል እስካሁን እያረስን ያለን ህዝቦች ነን። ይህን ወደ ዘመናዊ አስተራረስ መቀየር እንችላለን። ወደ ዘመናዊ አስተራረስ ተቀይሮ ማንኛውም ግለሰብ ያመረተውን ምርት በፈለገው ቦታ ተዘዋውሮ መሸጥ መለወጥ እንዲችል እናደርጋለን። ይህ ሁሉ ግን ቁልፉ ምኑ ላይ ነው? የሰላም ዋስትናን ማረጋገጥ ነው። ፖለቲካውን የምንፈልገው ለስልጣን ነው። ስልጣናችንን ተጠቅመን ኢትዮጵያን ነፃ ለማውጣት ነው። ምናልባት ሰላሳ ዓመት አርባ ዓመት ሀምሳ ዓመት ፖለቲከኞች አሉ። ፖለቲካን እንደ ስራ ለመብያና ለኑሮ ለመግፊያ፣ ለመድፊያ ሳይሆን እኛ ምንጠቀመው ለስልጣን እንጠቀመዋለን። ስልጣናችን ተጠቅመን ኢትዮጵያን ነፃ እናወጣለን። ኢትዮጵያን ብቻ አይደለም፣ ቅድም እንዳልከውት ወጣት ፖለቲከኛ ነኝ። ለአፍሪካ መፍትሄ እናመጣለን ብለን ነው እንግዲህ ያለውት ጊዜ ቃል እየተነሳን ነው ያለነው፣ እና በዚህ ዙሪያ ነው እየተንቀሳቀስን ያለ ነው። ህዝቡ ቢመርጠን መጀመሪያ ላይ ሰላም፣ ኢትዮጵያ ሰላም እንድትሆን እናደርጋለን። ሁሉም ሰው ተከባብሮ የሚኖርባት ታላቋን ሀገር በታላቅ ፍቅር እና ሰላሟ በሰፈነ መንገድ እንድትቀጥል እናደርጋለን ብለን ነው እየሰራን ያለ ነው። ብሄር፣ ቋንቋ አላስፈላጊ የሆኑ የህገ መንግስት መፋለስ እና መጣረሶችን እንቀይራለን። ህገ መንግስትን መቶ ፐርሰንት ነው የፓርቲያችን ይቀይራል ማኒፌስቶ ብለን ያስቀመጠው በአሁኑ ፌደራሊዝም ስለማናምን ስ አስተዳደር ቀይሰው ይሰራል ብለን ነው የምናሳስበው። እየተከራከርንም ያለ ነው። እንደጠቀሱት በርካታ የሆኑ የማሻሻያ ለውጦችም ለማካሄድ ፓርቲው ዕቅድ አለው። ከህገ መንግስቱ አንስቶ ሌሎቹንም ቀቅን እስከሆኑ ነግ ጉዳዮች ድረስ ያንን ለመለወጥ መሰረታዊ የሆነ ለውጥ ለማምጣት ጥረት እንደምታደርጉ ነው። አሁን ያሰለፋችሁ ያላችሁት ተፎካካሪዎች አስራ ዘጠኝ ናቸው። እነዚያ ሁሉም የምክር ቤት ወንበሮችን አሸንፈው ምክር ቤት ውስጥ ቢገበው እንኳን ፖሊሲ የመቅረጽ ተጽዕኖ የማሳደር እንደ መንግስት ከ547ቱ ወንበሮች ውስጥ አብላጫ ወንበር ካልተገኘ ያንን አሁን የምታሰቡትን ሁሉ በራሳችሁን ችላችሁ ግብር ላይ ማዋል አይሆንም፣ አይቻልም። ከዚህ አኳያ ከሌሎች ፓርቲዎች ጋር ተግባብቶ በመስራት የጋራ ትብብር በማድረግ አጀንዳችሁን ለሌሎች ፓርቲዎች ጋር ሸጦ ብሔራዊ የሆኑ ለሀገር ጠቃሚ የሆኑ ውሳኔዎችን ለማሳለፍ ያላችሁ ፈቃደኝነትና እስካሁን እያሳያችሁ ያላችሁት ተግባቦት ወይም ተሞክሮ ምንድን ነው? ከሌሎች ፓርቲዎች ጋር እኛ ሌሎችን ፓርቲዎች የምናያቸው እንደ ኢትዮጵያዊ ሕዝብ ነው። እንደ ኢትዮጵያዊ ተፎካካሪ ፓርቲ ነው። በኢትዮጵያዊ የሚያምን ለኢትዮጵያ ሕዝብ ቅድሚያ የሚሰጥና ለኢትዮጵያ ክብር የሚጨንቅ ማንኛውም ፓርቲ ጋር አብረን መስራት እንችላለን። አብሮ የመስራት ፈቃደኝነቱም አለን። ፓርቲው አዲስ ነው። እውቅና ከወሰድን ምናልባት እንግዲህ ኮቪድ ከገባ በሶስተኛ ወራችን አሁን አራተኛ አምስተኛ ወራችን አካባቢ ነው እውቅና ከወሰድን። ሲመሰረት ያው ጥሩ ፋውንዴሽን ስለነበረው መስራቶችም ጥሩ እንትን ላይ ስለነበረ እና በዚህም ለምርጫም ልንወዳደር የበቃ ነው። ምናልባት ዘንድሮ አሸንፈን መንግስት ላንሆን እንችላለን። መንግስት የመንግስትን ስልጣን ላንይዝ እንችላለን። ካሉን እጩዎች ማነሳቸውን ካለውም ሁኔታ የተነሳ ሀገርን ለመምራት የተወሰነ ማስተዋልና ነገሮችን በሰከነ መንገድ ማየትም አስፈላጊ ስለነበር ያለውም ሁኔታ እንደፈለግን አልሰደም ስላለ አላራምደም ስላለ ምናልባት ትንሽ እጩዎች ናቸው ያለ። ነገር ግን የዘንድሮ ምርጫ ባይሳካ አሁን ላይ እየሰራ ናቸው ያሉ አደረጃጀቶች እና እቅዶች እየሰራናቸው ያሉ ጠንካራ የሆኑ መሰረቶች ለሚቀጥለው ምርጫ ዘጠና አምስት ፐርሰንቱን ኦልሬዲ ሰርተን ጨርሰን እንጠብቃለን ብለን ነው የምናስበው። ነገር ግን ያም ሆነ ይህ ማንኛውም ተፎካካሪ ፓርቲ ማንኛውም እንደኛ ሰላማዊ በሆነ መንገድ የሚንቀሳቀስ ለኢትዮጵያ ቅድሚያ የሚሰጥ ሕዝቦቿን የሚያከብር ኢትዮጵያዊ የሆነ ሁሉ እኛ ጋር አብሮ መስራት ይችላል። ጠንካራ የሆነ ሀሳብ አለን። ጠንካራ የሆነ አቋም አለን። ጠንካራ የሆነ አደረጃጀት ነው ያለን። ማንኛውም ፓርቲ ጋር አብረን መስራት እንችላለን፣ ጆይን ማድረግ እንችላለን፣ መቀላቀል እንችላለን። እንፈልግም አለን፣ ፍላጎቱ ያለውና የሚመስለንና የሚመሳሰለን ፓርቲ ካለ ማለት ነው። እና ችግር የለውም በምርጫው ሰሌዳ እንዲራዘም ከእናንተው ጋር በምርጫ ተሳታፊ ፓርቲዎች ጋር የብሔራዊ ምርጫ ቦርድ ተነጋግሮ ከውሳኔ ላይ ወይም ከስምምነት ላይ ተደርሷል። የዚህ የምርጫው መራዘም በእናንተ ፓርቲ አተያይ የምን አይነት አሉታዊም ሆነ አወንታዊ ተጽዕኖዎች አሉት? እኔ በመራዘሙ ቅሬታ የለብኝም፣ እንደ ፓርቲ ቅሬታ የለብንም። ነገር ግን ሁሌም ማስተዋል አለብን እየማስበው ተፎካካሪ ፓርቲዎችም ይሁን ህዝቡ እድሜ እንደተጨመረልን መቁጠር አለብን። እድሜ ነው የተጨመረልን። ሶስት ሳምንት በጣም ብዙ ነው። በአንድ ቀን ውስጥ እንግዲህ ፖለቲከኛ ምን ያህል ስራ ሰርተን ምን ስናደርግ እንደምናደርግ እናውቀዋለን። ስለዚህ ይህንን ሶስት ሳምንት ህዝቡ የማሰቢያ ጊዜ ሊሆነው ይገባል። ማንም መምረጥ እንዳለበት ለምን መምረጥ እንዳለበት ማወቅ እና ማሰቢያ ጊዜ ህዝቡ እንዲጠቀምበት እየመከርኩ ለህዝቡም ለተፎካካሪ ፓርቲዎችም አድቫንቴጅ ነው መራዘሙ። አንደኛ አንድ ሰው አንድ ሀገር ነው። አንድ ሰው ከስልጣን የሚወድቀውም ከስልጣን የሚወጣው በአንድ ሰው ነው። ዘጠና ዘጠኝ ሰው ሊመርጠኝ አስቦ የወንበሮች መቀመጫ ዘጠና ዘጠኝ ሰው ሆኖ ዘጠና ስምንት ሰው መርጦኝ አንድ ሰው ቢቀር ስልጣን ላይ አልወጣም። አንድ ሰው ሲጨመር ስልጣን ላይ ይወጣለሁ ማለት ነው። ስለዚህ ያልሰማኝ አንድ ሰው ቢኖር ስለ እኔ ፓርቲ ያላወቀ አንድ ሰው ቢኖር ሊሰማ ይችላል። ሊመጠኝ ይችላል። ስለኔ ፓርቲ ሊያውቅ ይችላል። ስለዚህ የአድቫንቴጅ ነው። ምናልባት የተወሰነ ሳይድ ኢፌክት አለው። የሚጎዳ ነገር ምንድን ነው? እንግዲህ ሁሉም ፓርቲ አቅርበ እንቀሳቀስ እያስባለሁ እንደ ቅጭ ምርጫው ግንቦት ሀያ ስምንት ላይ ይሆናል ብለን ነው አስበን አቅደን እየተንቀሳቀስን የነበረው። የተወሰኑ ማሻሻያዎች ማድረግ ይጠበቅብናል። የተወሰኑ ማሻሻያዎች ማድረግ ይኖርብናል። ነገር ግን የሚያመዝነው መልካም ጎኑ ስለሆነ መረጋጋቱ ጥሩ ስለሆነ እኔ እደግፋለሁ። መልካም ጎን ነው ብየ ምወስዳለሁ። ግን በከንቱ የሚባክን ጊዜ እንዳይኖረን የተጨመረልን እድሜ እንደ እድሜ ቆጥረ ነው በዛ እድሜ ውስጥ ማድረግ ያለብንን አድርገን እንደ ንስሐ ጊዜ ቆጥረ ነው ትክክለኛውን ለኢትዮጵያ የሚመችን መሪ የመምረጫ ጊዜ፣ የማሰቢያ ጊዜ ወስዶ ህዝቡ እንዲያስብበት ጥሩ አጋጣሚ ነው የተፈጠረው። መልካም ነው እያስባለሁ። አቶ ግዛቸው አመራ፣ የኢትዮጵያ ነጻነት ፓርቲ ሊቀመንበር፣ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ። እኔ እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።